ጠቅላይ ሚኒስትር አብይ አህመድ ለመጪዎቹ በዓላት ኢትዮጵያውያንና ትውልደ ኢትዮጵያ ወደ ሀገር ቤት እንዲገቡ ጥሪ ካስተላለፉ በኋላ ቁጥሩ የበዛ ትውልደ ኢትዮጵያ ከየዓለም ክፍል ወደ ኢትዮጵያ እየተጓዘ እንደሆነ እየተሰማ ነው። ሪፖርተሮቻችን ኢትዮጵያ ውስጥ ያሉ እንደዚሁም በዩናይትድ ስቴትስ የተለያዩ አካባቢዎች የሚገኙ ዘጋቢዎቻችን ዋሽንግተን ዲሲም ላይ ኢትዮጵያ የገቡትን፣ ለመሄድ ያሰቡትን፣ ያላሰቡትንም ጭምር እያነጋገርን ነው ያለ ነው ደረጀ ደስታ። ሁለቱን አነጋግሯል። አንድ ከኮሎምበስ ኦሃዮ፣ አንድ ከሜሪላንድ የሚሉትን ስሟቸው ይዟቸው ይቀርባሉ። በኢትዮጵያ የውጭ ጉዳይ ሚኒስቴር ደኤታ ወይዘሮ ብርቱካን አያና ታህሳስ አምስት የሰጡትን መግለጫ ጠቅሶ የዜና አገልግሎት እንደዘገበው ባለፈው ሶስት ዓመታት ውስጥ ከዳያስፖራው ወደ ዘጠኝ ቢሊዮን ዶላር የሚገመት ገንዘብ ወደ አገር ውስጥ በሐዋላ መግባቱን ገልጸዋል። ይህ በምጣኔ ሀብቱ ላይ የሚኖረውን ድርሻ በመገንዘብ ዳያስፖራው የበለጠ ተሳታፊ የሚሆንበትን ሁኔታ ለማመቻቸት ጭምር የአንድ ሚሊዮን ኢትዮጵያውያን ተጓዦች ለመጪው የኢትዮጵያውያን ገና በዓል ወደ ኢትዮጵያ እንዲገቡ መንግስት ጥሪ ማቅረቡ ይታወቃል። ይህም ጥሪ ለማስተባበር በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የሚመራ ብሔራዊ ኮሚቴ መቋቋሙን ተመልክተዋል። የኢትዮጵያ ንግድ ባንክ ስራ አስፈጻሚ አቶ አቤሳኖ ኢትዮጵያውያኑ በቆይታቸው ሆቴሎችን ጨምሮ የተለያዩ አገልግሎቶችን ከያሉበት ሆነው በድረገጽ ሊያገኙባቸው የሚችሉባቸው መድረኮች መመቻቸቱንና ከባንኩም ጋር ደንበኝነት መፍጠር ለሚፈልጉ ባንኩ ዝግጁ ማድረጉን አስታውቀዋል። በዚህ ጥሪ ወደ ኢትዮጵያ እየተዘጋጁ ካሉ ተጓዦች መካከል በኮሎምበስ ኦሃዮ ነዋሪ የሆኑት አቶ ኮርሶ ኮዢ አንዱ ናቸው። ዩናይትድ ስቴትስ ውስጥ ከ20 ዓመታት በላይ መኖራቸውን የገለጹት ኮርሶ አብረዋቸው የሚሄዱ ጓደኞች እንዳሏቸው ይገልጻሉ። ለምን መሄድ እንዳለባቸው ሲገልጹ ይህን ብለዋል። ጥሪውን ማክበር የፈለግንበት ምክንያት በዌስተን ወይም በአሜሪካውያኖች ወይም በኤሮፓውያኖች እየተደረገብን ያለ ተጽዕኖ ትክክል ስላልሆነ እና አገራችን ውስጥ ችግር እንዳለ አገራችን ያላችሁ ውጭ የአሜሪካኖች ዜጎች በሙሉ ውጡ ችግር አለ ጦርነት አለ እያሉን ስለነበረ አለመኖሩን ለማሳየት እና ከዶክተር አብይ ጥሪን በማክበር አገራችን ሰላም ሆኑን ለማሳየት ነው መሄድ የምንፈልገው። ትኬቱን በተፈቀደው የሰላሳ ከመቶ ቅናሽ መግዛታቸውን አቶ ኮርሶ ተናግረዋል። እሳቸው የገዙበትን ዋጋ ሲገልጹ ይህን ብለዋል። ያ ትኬት በአሁኑ ሰዓት በጣም ብዙ ሰዎች ወደ ውጭ ወደ ኢትዮጵያ ከመግባታቸው የተነሳ በጣም ውድ ዋጋ ነው ያለው። ግን ከአንድ ሺ ስምንት መቶ እስከ አንድ ሺ ዘጠኝ መቶ ነው። ግን በተደረገው ሰላሳ ፐርሰንት ዲስካውንት እስከ አንድ ሺ ሁለት መቶ ዝቅ ብሏል። በዛ ዋጋ ነው እኔም የገዛሁት። የትግራይ ተወላጅና የዚያ ህዝብ ክፋይ መሆናቸውን የገለጹት የሜሪላንድ ነዋሪ አቶ ተስፋውን ካሳይ ደግሞ የትግራይ ህዝብ በኤርትራ ጦር፣ በአማራ ታጣቂዎች ሚሊሻና ፋኖች ተዘርፎ የሚበላ የሚቀመስ የሌለው መሆኑን በመግለጽ ስለ ጥሪው ይህን ይላሉ። ተዘርፎ የሚበላ የሚቀመስ የሌለበት የአለም ማህበረሰብ ማጽ ነው። ምግብ፣ መድኃኒት ይግባ አናስገባም፣ እያለ መንግስት የራሴ መንግስት የሚለውን መንግስት እና የተለያዩ የኢትዮጵያ ተቋማት ለዚህ ተባባሪ ሆነው እንዲሞት የተፈረደበት ህዝብ የዛ ህዝብ ከፋይ ነኝ እና ይሄ ዝም ብሎ ለስሙላ ጥሪ፣ ሁሉን ያላማከለ፣ የሀገሪቱ ህዝብ ሙሉእነት የማያካትት በጣም እንደ አጸያፊ ወይም ደግሞ ትክክለኛ ያልሆነ መሆኑን ነው የሚገባኝ። እንኳን እኔ ሌላውም ተሳታፊ መሆን አይገባውም ይላሉ አቶ ተስፋሁን። ለዚህ ተሳታፊ እንኳን እኔ ልሆን ምንም ይሁን ምንም ላለው ሂደት እይታ ያለው ሰው ከየትም የኢትዮጵያ ክፍል ይሁን ሊቃወመው ይገባል። መጀመሪያ መሆን ያለበት የተራበው ሰላማዊ ህዝብ ምግብ መድኃኒ እንዲያገኝ ነው መማፀን ያለበት መቃወምም ያለበት። የተባበሩት መንግስታት ከፍተኛ የሰብአዊ መብቶች ኮሚሽን እና የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጡት የጋራ ሪፖርት ጥሰቱ የተፈጸመው በአንድ ወገን ብቻ ሳይሆን በሁሉም ወገኖች መሆኑን አስታውቀዋል። በአፋር እና በአማራ ክልል በህዋት ኃይሎች ተፈጽመዋል ስለተባሉት ዝርፊያና ጥሰቶች መግለጫዎች ወጥተዋል። አቶ ተስፋሁን ከአዲስ አበባ ጀምሮ በተለያዩ የኢትዮጵያ ከተሞች የሚገኙ የትግራይ ተወላጆች ከስራ ተባረው ተሰብስበው በየእስር ቤቱ እየታጎሩ ባለበት ሰዓት ይህ ጥሪ ቧልት ነው ብለዋል። አክለውም እና በጣም ምን ያክል በሁሉም የትግራይ ተወላጅ የፈለገውን ዜግነት ይኑረው አሜሪካው፣ የአውስትራሊያው፣ ካናዳው ሊሆን ይችላል ህመም ላይ ነው ያለው። ይሄ ህመም ሁሉም ኢትዮጵያዊ የኔ ህመም ብሎ ለዚህ ህዝብ አብሮ መቆም በሚገባበት ሰዓት አሁን ድግስ ተደርጎ የአለም ህዝብ ምን ይላል እና በዚህ ምክንያት አላስበውም አዋቂ ለሆነ አርቆ ለሚያስብ ሌላ ኢትዮጵያዊን የምማጸነው ነው የምጠይቀው ይሄ ስለሆነ ይልቁንስ ሊያሻግረን የሚችል ሌላ እሳቤ፣ ሌላ የሰላም የውይይት ቀጣዩ ደግሞ ኢትዮጵያም እንደ ኢትዮጵያ እንዴት ብላ ከዚህ ችግር ወጥታ ማህበረሰቡ እንዴት አይነት ግንኙነት ኖሮ የበለጸገ ርጅን ሰላም የሰፈንበት ርጅን እንዲሆን በጥልቀት ማሰብ የሚገባበት ሰዓት ነው እንጂ አሁን እዛም እዚህ ኢንተርናሊ ዲስፕለስድ ሆኖ በረሃ ባለንጋ ከቤቱ ወጥቶ መግቢያ ባጣበት ሰዓት ገና በዓል ብሎ ድግስ ነውር ነው። ባለፈው ዝግጅታችን ያነጋገርናቸው አዘጋጆችም ሆነ አቶ ኮርሶ ኮጂ ወደ ኢትዮጵያ የሚሄዱት በአፋርና አማራ ክልል በጦርነቱ ለተጎዱ ወገኖች እርዳታቸውን ለመለገስና አጋርነታቸውን ለመግለጽ መሆኑን ያስረዳሉ። አቶ ኮርሶ የጉዞ ዝግጅታቸውን እንደሚከተለው ይገልጹታል። እኛ እኔ አሁን እንደ በእኔ በኩል ማለት ነው ያዘጋጀኋቸው ኤክስ ተጨማሪ ሻንጣዎች አሉ። ተጨማሪ ሻንጣዎች ውስጥ ብዙ መድኃኒቶች አሉ፣ ተጨማሪ አልባሳቶች አሉ፣ ማስኮች አሉ። ይሄንን በራሴ ወጪ ከቨር በማድረግ ይዤ ለመሄድ አስብ ያለው። በተጨማሪ ደግሞ መንግስት አንድ ኤክስትራ ሻንጣ ይፈቀድላቸዋል የሚል ነገር አለ። ያ እስ ምን ያህል ተግባራዊ እንደሆነ ቼክ እያደረኩኝ ነው። ያም ከተገኘ ብዙ ሌሎች ጓደኞቼንም አስተባብሬ ይህንን እያደረኩን ያለው ይዘን እንገባለን። በሰሜኑ ሀገራችን ክፍል ላይ የተደረገውን ጦርነት ወይንም የተጎዱ ወገኖቻችንን በወሎ አካባቢ በተለይ በአፋር ያሉትን ሄደን ልንደርስላቸው ሀሳብ አለን። ጠቅላይ ሚኒስትር አብይ አህመድ ትናንት ሰኞ ወደ አገር ቤት ለመጡ የዲያስፖራ ማህበረሰብ አባላት ባስተላለፉት መልእክታቸው የተጎዱ አካባቢዎችን እንድትጎበኙ፣ ወገናችሁን እንድታንጹና እንድትደግፉ አደራ ላለሁ አሸባሪው ህወሓት በወገናችን ላይ ያደረሰውን ልክ የሌለው ግፍና መከራ በአይናችሁ አይታችሁ ዓይኔን ግንባር ያርገው ላለው ዓለም እንድትገልጡ ላሳስባችሁ እወዳለሁ። አንዳንድ ተቋማት ባዘጋጇቸው መርሃ ግብሮችም ላይ ተሳተፉ፣ የቱሪስት መዳረሻዎችንም ጎብኙ፣ የልማት ሥራዎቻችንንም ተመልከቱ ብለዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲን ጨምሮ አንዳንድ ሀገሮች ዜጎቻቸው ኢትዮጵያን ለቀው እንዲወጡ ይወተውቱ የነበረበት ጊዜ ቢኖርም ወደ ኢትዮጵያ ለመሄድ የተዘጋጁት አቶ ኮርሶ ኮጂ ግን ይህ ሐሰት መሆኑን ለማረጋገጥ የሚሄዱ መሆኑን ይገልጻሉ። የዚህ ጉዞ ተሳታፊ እንዳይሆኑ ስለሚቀሰቅሱትም ሰዎች ይህን ብለዋል። ያ ሰዎች እንግዲህ የተለያየ ነገር ሊሉ ይችላሉ። ግን እውነታው ሀገራችን ሰላም ናት። ሀገራችን ውስጥ ብዙ ውጫዊ ዜጎች ዲፕሎማት ሰዎች እየኖሩ ነው ያሉት። ይህንን ደግሞ ይህንን እነዚህ የሚሉትን ሰዎች ደግሞ እኛ ኢትዮጵያኖች ተባብረን በወደ ሀገራችን በመግባት ያንን በማሳየት እውነታውን መግለጽ ነው እንጂ ለምን ይሄን አላችሁ ማለት አንችልም። ምክንያቱም እነህ ሰዎች እየተገዙ ወይንም ደግሞ እየተታለሉ ያሉት በውጫውያን ዜጎች ወይንም ደግሞ በባንዳዎች ወይንም ኢትዮጵያን ለማጥፋት ከሚፈልጉ ወገን በማበራቸው እውነታው አይታያቸውም። ወይንም ደግሞ እያወቁ ይህንን የሚያደርጉ የእኛም አገር በውጭ የተገዙ ባንዳዎች አሉ ማለት ነው። እስካሁን ኢትዮጵያ ለገቡት ከውጭ ለመጡት የዳያስፖራ አባላት በነገው ዕለት በ አንድነት ፓርክ ዝግጅት እንደሚደረግም ተገልጸዋል ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ።